ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ 57 2016 ዓ ም ዝግጅታችን ጀመራም። በኑሮ ሁኔታ እየተፈተነ ያለው የዩኒቨርሲቲ አስተማሪነት፣ የኑሮ ሁኔታው አሁን ከብዷል ማለት አይደለም። አሁን ለመግለጽ በጣም ይሄ ነው የምትለው አይደለም። አሁን በቃ መሰረታዊ የሆነውን ፍላጎትን በአሟላት አይታሰብም። ጫማ መግዛት ለራስ አይደለም ለልጆች ዩኒፎርም፣ ለልጆችህ ደብተር፣ ለልጆችህ ቦርሳ በአመት አንድ ጊዜ መቀየር አችልም። በወሎ ዩኒቨርሲቲ የሚያስተምሩትን አቶ ሙድጌታ ጓንጎልን የሰማችኋቸው በምሽቱ የዩኒቨርሲቲ መምህራን የሚከፈላቸው ወርሃዊ ደሞዝ ካሁናዊ የኑሮ ሁኔታ ጋር አለመጣጣሙ በስራቸው ላይ ለመቆየት አስቸጋሪ እየሆነባቸው መምጣቱን በተመለከተ ጥንቅር አዘጋጅተናል። በተጨማሪም በኢትዮጵያ የዲጂታል ፋይናንስና ግብይት ቴክኖሎጂ መስፋፋትን አስመልክቶ ባለፈው የመስተዋዕት ዝግጅታችን ወደ እናንተ ያደረስነው ጥንቅርም ቀጣዩ ክፍል ዛሬ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጮቻችን የዕለተ እሁድ ሐምሌ 7 2016 ዓ ም የመስተዋት ዝግጅታችን እንሆ ጀምሯል። የምሽቱን ዝግጅት እየመራው አብሬያችሁ የማመሸው አስማማየ ነው ነኝ። ለዛሬ ሁለቱ የመስተዋት ዝግጅት ባልደረቦቼ ስመኝሽና ደረጄ በረፍት ምክንያት ባለመኖራቸው እን እያስተናገድኳችሁ ከእናንተ ጋር አመሻለሁ። ብርሃን ኃይሉ የስቱዲዮን ቅንብር ትመራልናለች። የፕሮግራሙ አዘጋጅ ደግሞ ጽዮን ግርማ ናት። በምሽቱ መሰናዳችን ዘና የሚያደርጓችሁ ሙዚቃዎችን ማዘጋጅተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ይታየ ነኝ። በቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ትናንት ቅዳሜ በተፈጸመው የግድያ ሙከራ ተጠርጣሪው ማቲው ክሩክስ የተባለ የ20 ዓመት ሰው መሆኑን የፌዴራል ምርመራ ቢሮ ኤፍቢአይ አስታውቋል። የህዳሩ ፕሬዚደንታዊ ምርጫ የሪፐብሊካን ፓርቲው እጩ ተፎካካሪ ትራምፕ በትለር በምትባል የፔንሲልቬኒያ ክፍለ ግዛት ከተማ ላይ ለተሰበሰቡ ደጋፊዎቻቸው ንግግር በማድረግ ላይ ሳሉ የተተኮሰባቸው ጥይት ጆሯቸው ላይ አቁስሏቸዋል። እማኞች እንዳሉት አጥቂው በያዘ የያዘው ጠመንጃ ተኩስ የከፈተው ትራምፕ ለደጋፊዎቻቸው ንግግር ሲያደርጉ በነበሩበት ቦታ አቅራቢያ ካለ ሕንጻ ጣሪያ ላይ ሲሆን ሕግ አስከባሪዎች አጥቂውን በጥይት መትተው ገድለውታል። በጥቃቱ ቢያንስ አንድ የድጋፍ ሰብሳቢው ታዳሚ ሲገደል፣ ሌሎች ሁለት ሰዎች በአስጊ ሁኔታ ቆስለዋል። ተጠርጣሪው ማቲው ክሩክስ የቀድሞው ፕሬዚደንት የምርጫ ዘመቻ ቅስቀሳ ላይ ከነበሩባት ከበትለር ከተማ በመኪና የአንድ ሰዓት ርቀት ላይ የምትገኝ ቤተል ፓርክ የተባለች ከተማ ነዋሪ እንደነበረ ነው ኤፍቢአይ ያስታወቀው። መግለጫው በጥቃቱ ዙሪያ ምርመራው መቀጠሉን አስታውቆ መረጃ ያለው ሰው በአስቸኳይ ባለስልጣናትን እንዲያነጋግር ጥሪ ያቀረበ ሲሆን ስለ ተጠርጣሪው ሌላ ዝርዝር መረጃ አልሰጠም። የቀድሞ ፕሬዚደንት ጥቃቱን ተከትሎ ለሕክምና ከተወሰዱበት ሆስፒታል ሌሊቱን የወጡ ሲሆን በማህበራዊ መገናኛቸው ላይ ባሰፈሩት ጽሁፍ በተተኮሰባቸው ጥይት ቀኝ ጆሯቸው ላይ መቁሰላቸውን ገልጸው ደህና ነኝ ብለዋል። እንዲህ ያለ ድርጊት በእኛ ሀገር መድረስ መቻሉን ለማመን ያዳግታል ሲሉም አክለዋል። ዛሬ ንጋት ላይ የፒትስበርግ ከተማ የፌዴራሉ ምርመራ ቢሮ የመስክ ቢሮ ልዩ መኮንን ኬቪን ሮጄክ በሰጡት ቃል አጥቂው ጥቃቱን ለመፈጸም ምን እንዳነሳሳው ለጊዜው አናውቅም ያሉት ባለስልጣኑ፣ ሆኖም ያለመታከት ምርመራው ይቀጥላል፣ ወራት ሊወስድም ይችላል ሲሉ አክለዋል። ይፋዊ በሆኑ የመራጮች መዝገቦች መሰረት ታዋቂው ማቲው ክሩክስ በሪፐብሊካን ፓርቲ ደጋፊነት የተመዘገበ ሆኖ በቅርቡ ግን ለአንድ ሊበራል ቡድን የ15 ዶላር መዋጮ መስጠቱን በርካታ የዜና ማሰራጫዎች እየዘገቡ ነው። በቀድሞ ፕሬዚደንት ላይ የተፈጸመው የግድያ ሙከራ ፊቱንም የተጋጋለ ሆነውን የፕሬዚደንታዊ ምርጫ ፉክክር ይበልጡን ያጋግለዋል የሚል ስጋት አለ። አስቀድሞም ውጥረት የተሞላባቸው በሆኑት ክርክሮች ላይ ጸብ የሚያጫጭሩ ንግግሮችንም ያባብሳል የሚል ስጋት ተደቅኗል። የግድያ ሙከራውን ተከትሎ ፕሬዚደንት ጆ ባይደን፣ ምክትል ፕሬዚደንት ካማላ ሃሪስ እና የቀድሞ ፕሬዚደንት ባራክ ኦባማ በፖለቲካ ምክንያት የሚፈጸም ጥቃትን አጥብቀው በማውገዝ ጠንካራ መግለጫዎች አውጥተዋል። ከዋይት ሀውስ ቤተ መንግስት፣ ትናንት ከመሸ የተሰጠው ቃል ፕሬዚደንት ባይደን ሚስተር ትራምፕን በስልክ አነጋግረዋቸዋል። የውይይታቸውን ይዘት ግን በዝርዝር አልገለጸም። በቤተ መንግስቱ መግለጫ መሰረት ፕሬዚደንቱ በቀደመው እቅዳቸው መሰረት ዴላዌር በሚ ገኘው መኖሪያ ቤታቸው መቆየታቸውን ትተው ዛሬ ወደ ዋይት ሀውስ ሊመለሱ አቅደዋል። ባይደን ጥቃቱን ተከትሎ በሰጡት መግለጫ ለሚስተር ትራምፕ እና ለቤተሰባቸው እንዲሁም የምረጡኝ ዘመቻ ስብሰባው ላይ ለነበሩት ሁሉ እጸልያለሁ ብለዋል። የምርጫ ዘመቻ የድጋፍ ስብሰባ ዝግጅታቸው በሰላም ያለምንም እክል መከናወን መቻል ሲኖርበት፣ በዚች አገር ፖለቲካ ተኮር ጥቃት ያለ ጥቃት ቦታ ይኖረዋል ተብሎ መታሰቡ ፈጽሞ ተሰምቶ አያውቅም። ሁላችንም ልናወግዘው ይገባል ብለዋል ፕሬዚደንት ባይደን። የፕሬዚደንት ባይደን የምርጫ ዘመቻም ማንኛውም የውጭ ኮሚኒኬሽን ስራ ለጊዜው እንደሚገታ አስታውቋል። የቴሌቪዥን ምርጫ ዘመቻ ማስታወቂያዎችንም በአስቸኳይ ለማንሳት እየሰራ መሆኑን አመልክቷል። ይህ በዚህ እንዳለ የሪፐብሊካን ፓርቲው ብሔራዊ ኮሚቴ ትናንት በኤክስ ገጹ ባወጣው መግለጫ ትራምፕ ነገ ሰኞ ሚልዋኪ ከተማ ላይ በሚከፈተው የፓርቲው ጉባኤ ላይ የመገኘት እቅዳቸውን እንዳለወጡ ነው ያስታወቀው። ጥቃቱን ተከትሎ ለሚስተር ትራምፕ የሚሰጠውን ምስጢራዊ የደህንነት ጥበቃ ደረጃ በሚመለከት ጥያቄዎች እየተነሱ ሲሆን የተወካዮች ምክር ቤት ሪፐብሊካን መሪዎች በጥቃቱ ዙሪያ ሙሉ ምርመራ እንደሚከፍቱ አስታውቀዋል። የዓለም መሪዎች የግድያ ሙከራውን እያወገዙ ነው። የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮን ደር ላይን የደረሰው ጥቃት እጅግ እንዳስደነገጣቸው ገልጸው በፖለቲካ የተነሳሳ ጥቃት በዲሞክራሲ ቦታ የለውም ብለዋል። አጸያፊ ተግባር ያሉት የጀርመኑ ቻንስለር ኦላፍ ሹልዝም ዲሞክራሲ ላይ ስጋት የደቀነ በማለት አውግዘውታል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በበኩላቸው በዲሞክራሲዎቻችን ላይ የተሰነዘረ አሳዛኝ ጥቃት ብለው የጠሩት ሲሆን የአሜሪካን ሕዝብ ድንጋጤና ቁጣ እኛም የምንጋራው ነን ብለዋል። ዩናይትድ ስቴትስ የጥላቻ ቅስቀሳ ፖሊሲዎቿን ልትገመግም ይገባል ያለችው ሩሲያ በበኩሏ አጋጣሚውን ዋሽንግተን ለዩክሬን የምትስ ሰጠውን ወታደራዊ ድጋፍ ለማውገዝ ተጠቅማበታለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ገንዘቡ ዩናይትድ ስቴትስ ውስጥ ህግና ስርዓት ለሚያስከብሩ የፖሊስና ሌላም አገልግሎቶች ቢውል ሳይሻል አይቀርም ማለታቸው ነው የተጠቀሰው። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ በበኩላቸው ጥቃቱ እጅግ እንዳስደነገጣቸውና ትረምፕ ፈጥነው እንዲያገግሙ ምኞታቸው መሆኑን ገልጸዋል። የቻይና ፕሬዚደንት ሺጂንፒንግ በሚስተር ትራምፕ ላይ በደረሰው ጉዳት ማዘናቸውን ገልጸዋል። የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ በበኩላቸው በወዳጄ ላይ የተሰነዘረው ጥቃት በጥልቅ አሳስቦኛል ካሉ በኋላ በዲሞክራሲያዊ ሀገር በፖለቲካ ጉዳይ ጥቃት መሰንዘር ስፍራ የለውም ብለዋል። የጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳም ዲሞክራሲ ላይ የሚሰነዘር ማናቸውንም ጥቃት በአንድ ላይ አጥብቀን መቃወም አለብን ማለታቸው ተጠቅሷል። ፕሬዚደንትም በጥቃቱ እንዳዘኑ ገልጸዋል። ከመካከለኛው ምስራቅ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ጥቃቱ እጅግ እንዳስደነገጣቸው ገልጸው ለትራምፕ ደህንነትና ቶሎ ማገገም ያላቸውን ምኞት ገልጸዋል። ጥቃቱን የክህደት ድርጊት ሲሉ የጠሩት የግብፅ ፕሬዚደንት አብድልፋታህ አልሲሲ በበኩላቸው የዩናይትድ ስቴትስ የምርጫ ዘመቻዎች የሽብር የሁከትም ሆነ የጥላቻ ተግባር በሌለበት በሰላማዊና ጤናማ መንገድ እንዲቀጥሉ ምኞቴን እገልጻለሁ ብለዋል። የአርጀንቲና፣ የብራዚል፣ የቺሌ፣ የቦሊቪያና የኮሎምቢያ መሪዎችም የግድያ ሙከራውን አውግዘዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሐማስ የተኩስ አቁም ድርድሩ አልተቋረጠም፣ አዛዣችን ከእስራኤል ጥቃት ተርፈዋል እያለ ነው። ጋዛ ላይ እየተካሄደ ባለው ጦርነት የተኩስ አቁም ስምምነት ላይ ለመድረስ የተያዘው ድርድር አልተቋረጠም ሲል ሐማስ መናገሩ ተዘግቧል። ትናንት ቅዳሜ እስራኤል የሐማሱን አዛዥ መሐመድ ዴፍን ኢላማ ያደረገ ከፍተኛ የአየር ጥቃት ያካሄደች ሲሆን የአካባቢው የጤና ባለስልጣናት በጥቃቱ ህጻናትን ጨምሮ ቢያንስ ዘጠና ሰዎች መገደላቸውን አመልክቷል። ትናንት ማታ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ መሐመድ ዴፍ መገደል አለመገደሉን መቶ በመቶ እርግጠኛ ሆኖ መናገር አይቻልም ያሉ ሲሆን፣ ስለ ሁኔታው አሁንም በግልጽ የሚታወቅ ነገር የለም። ይሁንና የሐማስ ተወካዮቹ ያዛዣቸውን ደህንነት በሚመለከት የሰጡትን መግለጫ የሚደግፍ ማስረጃ አላቀረቡም። um mm -hmm. በመጨረሻም በናይሮቢ የቆሻሻ መጣያ ገንዳ ተጨማሪ ተቆራርጠው የተጣሉ አካላት መገኘታቸው ተሰማ። የኬንያ ፖሊሶች በናይሮቢ የቆሻሻ ገንዳ ተቆራርጠው በከረጢቶች ተሞልተው የተጣሉ ተጨማሪ የሴቶች የሰውነት ክፍሎችን እንዳገኙ ትናንት ቅዳሜ አስታወቁ። ከትናንት በስቲያ አርብ ሙክሩ በሚባለው የናይሮቢ የድሆች መኖሪያ አካባቢ በሚገኘው የቆሻሻ ገንዳ ቢያንስ የስድስት ሴቶች አካላት ተቆራርጠው በከረጢት ተጥለው ሲንሳፍፉ ሲንሳፈፉ ከተገኙ ወዲህ ፖሊሶች ስፍራውን ሲያስሱ የቆዩ ሲሆን ትናንት ሌሎች የተቆራረጡ የሴት አካላት ያሉባቸው አምስት ከረጢቶች እንዳገኙ ነው የገለጹት። ጉዳዩ የሀገሪቱን ሕዝብ በእጅጉ ማሸበሩና ማስቆጣቱ ተመልክቷል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሐምሌ 7 2016 ዓ ም የመስተዋት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አድማጮቻችን የመስተዋት ፕሮግራም የመጀመሪያው ቅንብራችን የሚሆነው የቀድሞ የዩናይትድ ስቴትስ ፕሬዚዳንትና የሪፐብሊካን ፓርቲ ፕሬዚዳንታዊ ዕጩ ዶናልድ ትራምፕን የተመለከተ ነው። የቀድሞ ፕሬዚዳንት እና የሪፐብሊካን ፕሬዚዳንታዊ ዕጩ ዶናልድ ትራምፕ ትላንት በፔንሲልቫኒያ ባትለር ውስጥ በምርጫ ቅስቀሳ ላይ እያሉ በተኮሰባቸው ጥይት መጎዳታቸው ተገልጿል። ይህን ሁኔታ በተመለከተ የአሜሪካ ድምፅ ባለሙያዎችን አነጋግሯል። ቀጥሎ ይህን የተመለከተው ዘገባ ወደ እናንተ ይደርሳል። የቀድሞ የዩናይትድ ስቴትስ ፕሬዚዳንትና የሪፐብሊካን ፕሬዚዳንታዊ ዕጩ ዶናልድ ትራምፕ ትላንት ሐምሌ 6 ቀን 2016 ዓ ም ፔንስልቫኒያ ባትለር ውስጥ በምርጫ ቀስቀሳ ላይ ያሉ በተኮሰባቸው ጥይት ጉዳ ደርሶባቸዋል። የግድያ ሙከራ ተጠርጣሪው ማቲው ክሩክስ የተባለ የ20 ዓመት ሰው መሆኑን የፌዴራል ምርመራ ቢሮ ኤፍቢአይ አስታውቋል። የቀድሞ ፕሬዚዳንት ጥቃቱን ተከትሎ በማኅበራዊ መገናኛቸው ባሰፈሩት ጽሑፍ በተኮሰባቸው ጥይት ቀኝ ጆሯቸው ላይ መቁሰላቸውን ገልጸዋል። ደህና ነኝም ብለዋል። እንዲህ ያለ ድርጊት በእኛ ሀገር መድረስ መቻሉም ለማመን ያዳግታል ሲሉም አክለዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው በተለያዩ የአሜሪካ ዩኒቨርሲቲዎች ያስተማሩትና በአሁኑ ወቅትም በአዲስ አበባ ዩኒቨርሲቲ እያስተማሩ የሚገኙት የፖለቲካል ሳይንስ ምሁሩ ፕሮፌሰር ብሩክ ኃይሉ ይህ አይነቱ ክስተት በአሜሪካ የቀደሙ ታሪኮች ላይ ደጋግሞ የተስተዋለ መሆኑን ይናገራሉ። ትናንት የተከሰተው ማለትም በፕሬዚደንት ዶናልድ ትራምፕ የቀድሞው አርባ አራተኛው ፕሬዚደንት የደረሰው ጥቃት ያስደነግጣል፣ በጣም ይረብሻል። ነገር ግን ከአሜሪካ ካልቸር ከአሜሪካ ስነ ልቡና ጋር በጣም የተቆራኘ ነው። በሚያሳዝን ሁኔታ ድርጊቱ ግን ሁልጊዜ አሜሪካኖች የሚወስዱት ሀገር ላይ እንደደረገ ጥቃት ነው የሚወሰደው እና በዛ አኳያ ስልጣን አሁን ላይ ካሉት ከጆ ባይደን ጀምሮ አውግዘዋል። እነ ፕሬዚደንት ኦባማ፣ ፕሬዚደንት ክሊንተን በሙሉ ሁሉም ሰናተሮቹ፣ ኮንግረስ ተወካዮች ምክር ቤት በሙሉ ምሁራኖች ሁሉም የሚያውግዘው ጉዳይ ነው። እንዲህ አይነት እንደ ሾክ ቴራፒ ሲደርስባቸው አሜሪካኖች ህብረትንም ያሳያሉ። በአሜሪካ ታሪክ እንግዲህ ፕሬዚደንቶች ላይ የሀገር መሪ ላይ ጥቃት ሲደረግ የመጀመሪያው ጊዜ አይደለም። ሞተዋልም፣ ለምሳሌ አራት ፕሬዚደንቶች ሞተዋል። አሜሪካ አሜሪካ ፖለቲካል ሂስትሪ እንደሚያሳየን ታዋቂው ፕሬዚደንት አብርሃም ሊንከን በሰው እጅ ነው የሞቱት እሳቸውም ቲያትር ሲያዩ ነው እንግዲህ ሲዝናኑ ነው ማታ አንድ ይሄ ከዛም ፕሬዚደንት ጄምስ ጋርፊልድ እሳቸውም በአስራ ስምንት ሰማንያ አንድ በሰዎች የተቀደሉት የተቀጠፉት በመሳሪያ ፕሬዚደንት ዊሊያም ማኪንሊ በአስራ ዘጠኝ ዜሮ አንድ እሳቸውም ተገለዋል ይህም በመሳሪያ ነው እንግዲህ አሜሪካንን ከሌል ከሌላ ሀገሮች ሁሉ በጣም ይለየው። እንዲሁም መጨረሻው ደግሞ አራተኛው ፕሬዚደንት ከአሜሪካ ፕሬዚደንቶች ውስጥ የተገደሉ ጆን ኤፍ ኬኔዲ ናቸው። እሳቸውም እንደ አውሮፓ ቆጠር ስልሳ ሶስት በሰዎች የተገደሉ። ስለዚህ ጠንቁ በጣም ኮምፕሊኬትድ ውስብስብ ነገር ነው። ሞተዋል። መሞቶች አይደለም፣ የቆሰሉምና የተረፉ። ሮናልድ ሬገን የቅርብ ጊዜ ትዝታ ነው። አስራ ዘጠኝ ዜሮ አንድ እሳቸውም ተገለዋል። ይህም በመሳሪያ ነው። በእንቅልፍልባቸው አይደለም፣ በምን አይደለም። እንግዲህ አሜሪካንን ከሌላ ሀገሮች ሁሉ በጣም ይለየው እንዲሁም መጨረሻው ደግሞ አራተኛው ፕሬዚደንት ከአሜሪካ ፕሬዚደንቶች ውስጥ የተገደሉ ጆን ኤፍ ኬኔዲ ናቸው። እሳቸውም እንደ አውሮፓ አቆጣጠር ስልሳ ሶስት በሰዎችን የተገደሉ ስለዚህ የጠንቁ በጣም ኮምፕሊኬትድ ውስብስብ ነገር ነው። ሞተዋል። መሞቶች አይደለም የቆሰሉም ና የተረፈዋል። ሮናልድ ሬገን የቀድሞ ጊዜ ትዝታ ነው። በቀድሞ ፕሬዚዳንት ላይ የተፈጸመው የግድያ ሙከራ ፊቱንም የተጋጋል የሆነውን የፕሬዚዳንታዊ ምርጫ ፉክክር ይበልጡ ነው ያጋግሏል አስቀድሞ ውጥረት የተመላባቸው በሆኑ ክርክሮች ላይ ጸብ የሚያጭሩ ንግግሮች ያባብሳል፣ የሚል ስጋትም ደቅኗል። የአሜሪካን ፖለቲካ በቅርበት እንደሚከታተል የሚገልጸው የፖለቲካ ተንታኝ አቶ ብስራት ከፈለኝ ክስተቱ ወራቶች በቀረው የአሜሪካ ምርጫ የመራጮች ውሳኔ ላይ ተጽዕኖ ማሳረፉ አይቀርም ይላል። ፖለቲካ ሳይንስ ይኖረዋል። ውስጡ መረጃ አለው። ውስጡ የተለያዩ መራጮች ወይም ዜጎች የሚመዝኑባቸው ሌሎች ሌሎች መስፈርቶች አሉ፣ ግን አንደኛው ፖለቲካን የሚገፋው ስሜት ነው። ስለዚህ ስሜትን የማቀጣጠል የመግፋት ተጽዕኖ ይኖረዋል ማለት ነው እና ባለፉት ዓመታት ደግሞ የአሜሪካ ፖለቲካ ከፍተኛ የሆነ ክፍፍል የታየበት ወይም ፖላራይዜሽን ታይቷል እየተባለ አሜሪካ ሊቃውንት በሰፊው የሚሟገቱበት ነው። እንደሚታወቀው ወደ ግራ የሚያደሉት ከመሀል ወደ ግራ፣ ከመሀል ወደ ቀኝ የሚያደሉት የዲሞክራቶች እና የሪፐብሊካኖች ጎራ በከፍተኛ ደረጃ በብዙ ጉዳዮች ላይ ውጥረት ነበረባቸው። የዶናልድ ትራምፕ ወደ ፖለቲካው መድረክ መምጣት ደግሞ ብዙ ነገሮችን ገለባብቷል። ምርጫን፣ የክርክር እና አጠቃላይ ፖለቲካ ስርዓት ውስጥ በጣም ከፍተኛ ነውጥ ወይም መናጋት አምጥቷል ማለት ይቻላል። በመደበኛነት ይሰራ የነበረውን ፖለቲካ በጣም ሲለዋወጡት ነበረ። በሙስሊም ጠልነት፣ ሴቶችን በማጣጣል በስደተኛ ጠልነት፣ በተለያዩ ረገዶች በጽንፍ የቆመ አቋም አላቸው ተብሎ ይነገር ነበር። በዛ መሀል እንግዲህ የአሜሪካ ህዝብ የሚደግፋቸውም የሚነቅፋቸውም እንግዲህ በጣም ከፍተኛ መከፋፈል ውስጥ ገብቶ የደጋፊዎችን ግጭት ሳይቀር በደንብ ተስተውሏል። እንደውም እርሳቸው መምጣት በጣም ብዙ ነገሮችን ሲያቀያይር ስለነበረ እስከዛሬ ደግሞ በገፊነት በአጥቂነት ነበር የሚታወቁት። ደጋፊዎቻቸውም እንዲሁም በዚህ በነውጥ ይታወቁ ነበር። አሁን ግን ወደ ተጠቂነት ተሸጋግረዋል። ስለዚህ ከአጥቂነት ወደ ተጠቂነት የተሸጋገሩበት ክስበትም ነበረ። ያው ከዚህ በፊት የሩሲያው ፕሬዚዳንት ቭላዲሚር ፑቲን እና በእርሳቸው ዙሪያ ያሉ ሰዎች ሳይቀሩ ትራምፕን አይፈልጓቸውም እስከ ማለት ደርሰው እንደነበር ይታወቃል። እንዳይወዳደሩ ይፈልጋሉ የሚል ነገር ይነሳ ነበር። እና አሁን ደግሞ ያው ደጋፊዎቻቸው ይሄ ሰው እውነት ቢይዝ ነው እንዲህ አይነት ነገር ውስጥ የገባ ወይም እንዲህ አይነት ችግር ውስጥ የተጋፈጠው ወይም እየተገፋ ያለው የሚል አመለካከት እንዲይዙ ያደርጋቸዋል። ከዛ ውጭ እነዚህ ምርጫው ላይ ከፍተኛ ተጽዕኖ ያላቸው አንዳንድ ግዛቶች አሉ። እንደሚታወቀው አንድ ጊዜ ለዲሞክራቶች፣ አንድ ጊዜ ለሪፐብሊካኖች ድምጽ በመስጠት የሚታወቁ በአጠቃላይ ውጤት ማለት ነው፣ እነዚህ ስዊንግ ስቴትስ የሚሏቸው። እና እነዚህ ግዛቶች ላይም ቀላል የማይባል ተጽዕኖ መኖሩ አይቀርም። ከዛ ውጭ ደግሞ በአጠቃላይ በመራጭ ደረጃ ያልወሰኑ ወይም አንዲሳይደድ ቮተርስ የሚባሉት እነሱም ላይ ቀላል ማይባል ተጽዕኖ ይኖረዋል። በዲሞክራቶች በኩል ደግሞ ጆ ባይደን እንግዲህ አረፍተ ነገሮችን በአግባቡ መጨረስ አልቻሉም። የሚናገሩትን ፍሬ ሀሳብ ሳይጨርሱ ወደ ሌላ ጉዳይ ይዘላሉ። ትኩረት አጥተዋል፣ አካላቸው አእምሯቸው ዝሏል የሚል ነገር በደጋፊዎቻቸው በቅርብ ሰዎቻቸው ጭምር እየተስተዋለ ወይም ደግሞ እየተነሳ ያለ ጉዳይ ስለሆነ በምርጫው ላይ በጣም ከፍተኛ እሳት ሊያስነሳ የሚችል ነው እንግዲህ እንግዲ አይነት ተጽዕኖ ይኖረዋል ፕሮፌሰር ብሩክ በበኩላቸው በቀድሞ ፕሬዚዳንት ላይ የተፈጠረው ክስተት በአሜሪካ ፖለቲካ ላይ ትልቅ መነጋገሪያ በሆነው የጦር መሳሪያ ባለቤትነት መብት ላይ ያሉ ክርክሮች ድጋሚ መነጋገሪያ እንዲሆኑ የሚያስችል ነው ይላሉም።አሜሪካ አሜሪካ ውስጥ የጦር መሳሪያ ኢሹ በጣም ዲቤተብል እና ክርክርን ያስነሳ ሁልጊዜ ትኩስ ድንች የሆነ ትኩስ ኢሹ ሆኖ ክርክር የሚደረግበት ሆኖም ግን ከመብት ጋር የተቆራኘ ከአሜሪካ አሜሪካንን አሜሪካ የሚያደርገው ኢቨን በህገ መንግስቱ መንግስት ላይ ማመጽ የሚል ሁሉ አንቀጽ አላቸው። መንግስት ትትሪኒካል ከሆነ ይላል ህገ መንግስቱ ተነስቶ ማመዝ እና ከጥቃቱን ከመንግስት ጥቃት ስልጣን ካላቸው ወገኖች ለመከላከል የመታጠቅ መብት ራይቱ ቢር አርምስ የሚለው በዛ የተነሳ ነው እና ከህገ መንግስቱ የማያወጣበት ሁኔታ አብሮ የተቆራኘ ከአሜሪካ ኤግዚስተንስ ጋር የሄደ ሆኖ አሁን ክርክሩ እንግዲህ በአሜሪካ ፖለቲካል ስፔክትረም ሞር ሪፐብሊካን ወደ ቀኝ ያሉት በምንም አይነት መነሳት የለበትም ነው የሚሉት። በስተግራ ሴንተር እና ሴንተር ሌፍት እና ሊብራል የሆነው ዊንግ በአሜሪካ ፖለቲካል ስፔክትረም የሚሉት ራይቱ ቤራምስ መቀጠል አለበት እንስማማለን። ነገር ግን መትረየስን የመሳሰለ ነገር ይሄ ጦርነት አውድማ ላይ አሜሪካ ውጭ ሀገር ሄዳ ስትዋጋ የመሳሰሉ ወይ ከሀገራችን ከጥቃት ሲጠብቁ ከሚጠቀሙበት ሴሚ አውቶማቲክ እና ፉል አቶማቲክ ከሆኑት መሳሪያ በገደብ ማድረግ አለብን። የዚህ ጦስ ምንድን ነው? በፖለቲካው መድረክ የሚደግፍ እና የሚቃወም የጦር አውድማ አድርጎታል። ይህ ክርክር ምርጫ፣ ፕሬዚደንሽል፣ ስቴት፣ ኮንግሬስ፣ ሴኔት በየሌቭሉ በየደረጃው የሚደረጉት ምርጫዎች ላይ ሁሉ ብዙ ጊዜ ቫዮለንሱ ዲግሪው እየጨመረ እየጨመረ የማይፈልጉትን ተወዳዳሪ በኃይል እና በጉልበት በምርጫ ድምፅ ሳይሆን የማስወገድ ውጥረት ግን እየጨመረ በሚያሰጋ ሁኔታ ከፍ ብሏል እና ትናንትም ያየነው የዶናልድ ትራምፕ ጥቃት ከዚህ ነጥዬ አለያው። በቀድሞ ፕሬዚዳንት ላይ የተፈጸመውን የግድያ ሙከራ ተከትሎ ፕሬዚዳንት ጆ ባይደን፣ ምክትል ፕሬዚዳንት ካማላ ሃሪስ እና የቀድሞ ፕሬዚዳንት ባራክ ኦባማ በፖለቲካ ምክንያት የሚፈጸም ጥቃትን አጥብቀው በማውገዝ ጠንካራ መግለጫዎችን አወጥተዋል። ከዋይት ሃውስ ቤተ መንግስት ትላንት ከመሸ የተሰጠው ቃልም ፕሬዚዳንት ባይደን ሚስተር ትራምፕን አነጋግሯቸዋል። ባይደን ጥቃቱን ተከትሎ በሰጡት መግለጫ ለእርሳቸው ለቤተሰባቸውና የምረጡ ዘመቻ ስብሰባ ላይ ለነበረ ሁሉ ጸልያለሁ፣ እንዲህ ያለው እውከት አሜሪካ ውስጥ ቦታ የለውም፣ እንደ ሀገር በአንድነት ልናወግዘው ይገባል ብለዋል። የፖለቲካ ተንታኙ ብስራት ከፈለኝ እንደሚለው ክስተቱ በምርጫ ሂደቱ ላይ የሚፈጥረው ተጽዕኖ ቢኖርም በተቋማት በተገነባው የአሜሪካ የፖለቲካ ስርዓት ላይ ግን የሚፈጥረው ችግር የለም። የአሜሪካ ፕሬዚደንት ጆ ባይደንም የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማም እንዳነሱት እንዲህ አይነት የፖለቲካ ነውጥ በአሜሪካ ፖለቲካ ውስጥ ዴሞክራሲ ውስጥ ቦታ ሊኖሩ አይገባም በሚል ምላሽ ተሰጥቶበታል። በአንጻራዊነት ከዚህ በፊት ከነበረው መናቆር ከዚህ በፊት ከነበረው መሰዳደብ እና መፋተግ በአንጻራዊነት ቀነስ ባለ መልኩ የመከባበር አጠቃላይ በመርህ ደረጃ መርህን የማክበር ፖለቲካ ነውጥ ከፖለቲካችን መውጣት አለበት የሚል ሀሳብ ላይ ያጠነጠኑ አስተያየቶችን ሰምተናል። ይሄ አንድ ምናልባት መልካም ውጤት ሊኖረው ይችላል። ነገር ግን በደጋፊዎች ዘንድ የሚፈጥረው ተጽዕኖ ቀላል ላይሆን ይችላል። ምንም እንኳን ቃኑ ወይም ፖለቲከኞቹ በአደባባይ መውጣት እና መናገር ይሄ የፖለቲካ ትክክለኛነት የሚባለው ጉዳይ ማለት ነው እንደመርህ መናገር ያለባቸውን ነገር ቢናገሩም በደጋፊዎች ዘንድ ግን የሚፈጥረው ነገር ቀላል አይደለም። ስለዚህ እሱ ላይ ያው ተጽዕኖ አይኖረውም ማለት አይቻልም። ግን የአሜሪካ ፖለቲካ በሕግ የበላይነት በጣም የታጠረ ነው። ራሳቸው ዶናልድ ትራምፕ ከዚህ በፊት የወሰኗቸው ውሳኔዎች ለምሳሌ የቪዛ ክልከላን ጨምሮ የስራ አስፈጻሚ ስልጣናቸውን ተጠቅመው የወሰኗቸውን ውሳኔዎች በፍርድ ቤት ዜጎች ተሟግተው እንዳስቆሙ ይታወቃል እና በጣም ከፍተኛ መናጋት ባይፈጥርም እንኳን ድለቱን ግን ይጨምረዋል። ፕሮፌሰር ብሩክ ሀይሉም ተመሳሳይ አሰባላቸው። ትናንት የሆነው ነገር በጣም የሚያሳዝን ነው፣ ፕሬዚደንቱ ላይ ያደረገው ጥቃት። ነገር ግን የአሜሪካ ፖለቲካል ስርዓት በጣም ጠንካራ የሆነ ተቋማዊ ጥንካሬ ስላለው ኢንስቲቱሽናል ስራና ይሄ ፖሊሲ ሜኪንጉ ዲሲዥን ሜኪንጉን ሁሉ ጠንካራ ስለሆነ እንበል ትናንት ክፉ ነገር በዶክተር ዶናልድ ትራምፕ ቢፈጠር ኖሮ ቀጥታ ሆኖ ቢፈጠር ኖሮ ብዙ የሚያወዛግብ ነገር የለም። እንኳን እሳቸው ስልጣን ለቀው ስልጣን ላይ ያሉ ፕሬዚደንት አንድ ነገር ቢሆን አውቶማቲካሊ ወደ ተከታዩ ስልጣን የሚረከብበት ስርዓት አላቸው። ስለዚህ ዲሞክራሲ ስርዓታቸው ይቀጥላል። ትናንት የሆኑ ነገር ጥቁር ነጥብ ነው። ነገር ግን ቅድም የዘርዘርኳቸውን እንደ ሮናልድ ሬገን እንደ ቴዎዶር ሩዝቬልት፣ እንደ ፎርድ ቆስሎ እንደተረፉት ሁሉ እኝህም የቀድሞ አርባ አራተኛው ፕሬዚደንት ዶናልድ ትራምፕ ታሪክ በዛ መልክ ተተኩሶባቸው የተረፉ ብለው የመዘግባቸዋል እና አሜሪካ በጣም በጣም የራሷ የሆነ ካልቸር፣ የራሷ የሆነ ስርዓት ጠንካራ የሆነ እንየት እዛ ውስጥ ደግሞ ይሄ የፖለቲካል ቫዮለንሱ እንደ ልብስ ተላፍሷት ተጣብቷት ያለ ሀገር እንደሆነች፣ ነገር ግን እንዲህ አይነት ክራይሲሶች ከመጡ በኋላ ደግሞ እንደገና የመውጣት ሁኔታ ደጋግሞ አይተናል። እና እኔ በዛ መልክ ነው። የፒትስበርግ ከተማ የፌዴራሉ ምርመራ ቢሮ የመስክ ቢሮ ልዩ መኮንን ኬቨን ሮጄክ በሰጡት ቃል አጥቂው አራትና አምስት ጊዜ እስኪተኩስ ተደርሶበት አለመገደሉ ያስገርማል ብለዋል። ጥቃቱን ለመፈጸም ምን እንዳነሳሰው ለጊዜው አናውቅም ያሉት ባለስልጣኑ ያለመታከት ምርመራ ይቀጥላል፣ ምርመራውም ወራት ሊወስድ ይችላል ብለዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ። አሁን ወደ የምሽቱ መሰናዶአችን ስናልፍ በኑሮ ሁኔታ እየተፈተነ ያለውን የዩኒቨርሲቲ አስተማሪነትን ይመለከታል። በኢትዮጵያ የመንግሥት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ሁኔታ ወይም ውድነት ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምፅ ተናግረዋል። ኑሮ የከበዳቸው መምህራን ሙያውን እየተዉ በሌሎች የሥራ መስኮች ላይ መሰማራት መጀመራቸውን እንዲሁም ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የኢትዮጵያ መምህራን ማኅበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሠራ መቆየቱን ገልጾ አሁንም መንግስትን በመውተወት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ዝርዝር ዘገባውን ተከታትለን እንመለስ። በኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ሕልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙልጌታ ጓንጉል ከአስር ዓመት በፊት ይህን እድል ሲያገኝ የተሰማው እንዲህ ያስታውሳል። አዎ ያን ይሄ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ ያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱ ሞዴል አድርገህ ስትነሳና በወቅቱ የነበረው ለመምራን ይሰጥ የነበረው በአንጻራዊነት ሁነን ለመናገር በጣም ወደ ስርዓቱ ስገባ ደስተኛ ነበሩ። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሀይር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር። መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዝግባቸው እድገቶችና ለሚወጠኑ የመፍትሄ ሐሳቦች ጉልሚና እንዳለው የሚናገሩት ዶክተር ጉባኤ ያሳየ ደግሞ በባህርዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው። በዩኒቨርሲቲ መምህርነት ባሳለፉባቸው አስራ ስምንት ዓመታት ውስጥ ግን ሙያውን በተመለከተ ብዙ ነገሮች ተቀይረዋል ይላሉ። አዲስ አበባ ዩኒቨርሲቲ ተመርቄ ለመጀመሪያ ጊዜ አርባምንጭ ዩኒቨርሲቲ ነው በታሪክ ትምህርት ክፍል የተቀጠርኩት እና ሌላም ስራ አግኝቼ ነበር። ከዛ ሁሉ አስበልጬ ነው መምህርነትን የዩኒቨርሲቲ መምህርነትን የገባሁት። ምክንያቱም በዛን ሰዓት ያው የሚከፈለውን ብዙ ባይሆንም የሚከፈልን ነገር በሀገሪቱ ላይ ያኖር ነበረ። አስታውሳለሁ፣ ዘጠኝ መቶ ዘጠና ነው የተቀጠርኩት። እና በዛን ሰዓት የገንዘቡ የመግዛት አቁሞ ትልቅ ስለነበረ፣ ሪሰርች ስለምንሰራ፣ ትርፍም ሰዓት ስለምናገኝ፣ ዩኒቨርሲቲ ውስጥ ማስተማር ከብሩም የበለጠ የማህበረሰቡ ጋር ያለው ግንዛቤ ለእኛ የሚሰጠን ክብር ትልቅ ስለነበረ በጣም ደስተኛው የነበር ነበር፣ የምሰራው እስከ ሁለት ሺ እስከ ሁለት ሺ አምስት ምናምን አካባቢ ትልቅ ነገሮችን እንሰራ ነበረ። ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር። ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር የትምህርት ስንሰጣቸው አቀባበላቸው፣ ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱን። አሁን አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ፣ መምህራኖች መኖር እያቃተን ሲሄድ፣ የሚሰጠን ገቢም በጣም የሆነ ሲሄድ የትምህርት እንትኑም እየወደቀ እየወደቀ ሄደ። ይገናኛል ያው ሳይኮሎጂካል የእኛ ግንዛቤ ማምራንን ማክበር ከኑሯቸው ጋር ከሚሰሩት ስራ ጋር ሰው ክብር የሚሰጠው ከዛ ጋር ተገናኝቶ ነው እና አሁን እሱ እየላላ እየላላ ሄደ እና አገሪቱ ላይ አሁን የትምህርት ሁኔታ በጣም አጠያያቂ ውስጥ እየገባ ሄደ ማለት ነው፣ እያየሁት የመጣሁበት ሁኔታ። በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆኖ ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑ እና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል። የስርዓቱ ሂደት ራሱ የተማሪውን ጥራት የመምህራኑ የማስተማር ተንደንሲ፣ የኑሮ ሁኔታው፣ የማህበረሰቡ አመለካከት ለመምህርነት ሙያና ለከፍተኛ ትምህርት ተቋማት እነዚህ እንደገና ደግሞ አንተ ሪሊ እየሆንክ ያለው በፊት አስፓይር ታደርገው የነበረው ነገር እና አሁን በተጨባጭ ሲስተሙ ውስጥ ገብተህ እያገኘው ያለው ነገር ከፍተኛ የሆነ ጋፕ መሆኑን ስታይ፣ ያኔ የሚፈጥረው ስሜት በቃ የነበረውን ስሜት እያሽቆለቆለ መጣ። በከፍተኛ ትምህርት ስርዓት ላይ አሁን አስርም አመት አስተምር ሀያም አመት አስተምር መጀመሪያ የተቀጠርክበት እንደ መውዲ ነው የምትሄደው ትምህርት ማሻሻል ካላደረግክ ማለት ነው። ለምሳሌ አንድ በፒኤችዲ የተመረቀ ተማሪ ሶስተኛ ዲግሪ ያለው ማለት ነው የሚከፈለው የገንዘብ መጠን የተጣራ ደመወዝ አስራ ሶስት ሺ አምስት መቶ ብር አካባቢ። በአንጻሩ በትንሹ እንደው የኮንዶሚኒየም ቤት እንኳን እከራያለሁ ብሎ ያሰበ አንድ መምህር አስር ሺ ብር ነው ደሴ ውስጥ ባለሁለት ሁኔታ ውስጥ የሚከፈለው። ስለዚህ የኑሮ ጫናው ነው። ስለዚህ የኑሮ ሁኔታው አሁን ከብዷል ማለት አይደለም። አሁን ለመግለጽ በጣም ይሄ ነው የምትለው አይደለም። አሁን በቃ መሰረታዊ የሆነውን ፍላጎትን ማሟላት አይታሰብም። ጫማ መግዛት ለራስህ አይደለም፣ ለልጆችህ ዩኒፎርም፣ ለልጆችህ ደብተር፣ ለልጆችህ ቦርሳ በአመት አንድ ጊዜ መቀየር አችልም እና አሁን ምናልባትም እንደውም ልጆችህ፣ እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር የኔ አባት ዩኒቨርሲቲ ያስተምራል፣ ለዚህ ዶክተር ነው ምናምን እንደ እንትን ነበር እንደ ፕሬስቴጅ ነበር ለክብር ነበር የሚጠቀሰው። አሁን ግን ከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ ጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም። ምንም እንኳን የደሞዝና ጥቅማ ጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ ሁለት ሺህ አስራ አንድ ዓ ም በተተገበረው የሥራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርስቲ መምህራን ጥያቄያቸውን ለመንግስት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግስት ማቅረቡን የሚገልጸው የኢትዮጵያ መምህራን ማህበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግስት ጋር ሲሰራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው። ዩኒቨርስቲ መምህራንም በየዩኒቨርሲቲው ያሉን ማህበር መሪዎች በጋራ አዘጋጅተው ያመጡት ጥያቄ ነበር እሱን ጥያቄ ጊዜ ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡት። ለምሳሌ መኖሪያ ቤት ጋር ተያይዘው የአጠቃላይ ትምህርት መምህራን እና የቴክኒክና ሙያ መምህራን የመኖሪያ ቤት መስሪያ ቦታ ፓኬጅ ተጠቃሚ ናቸው። እሱም በ2008 ነበር የጸደቀው እና በምድራ ደረጃ ለጊዜው ዩኒቨርሲቲ መምህራንን አላካተተም ያኔ። ምክንያቱም ዩኒቨርሲቲ መምህራን የቤት አበል አላቸው እንደገና ደግሞ ዩኒቨርሲቲዎች ገንብተው ሊያከራዩቸው ወይም ሊሰጣቸው ይችላሉ የሚል ነበረ። በሂደት ግን እነሱንም ለማካታት ነበረ ታስበ የነበረው፣ ያው በተለያየ ምክንያት እሱ አልተሳካም። እሱም ጥያቄ ነበራቸው። ሌሎችም ጥያቄዎች አሉ፣ እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒ ኤች ዲ ቴሲስ፣ ፓርታይም ስራ ሲሰሩ እንደዚህ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበረዋቸው እነዚህ እነዚህን ያካተቱ ሺ አስራ ሶስት ላይ ተሰሶ የመጣ ጥያቄ ነበር። እሱን ለመንግስት አቅርበን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ እነዚህ የመሳሰሉ ምላሽ አግኝተዋል። የምራ ቤትም ምላሽ እንሰጣለን ብለው መንግስት ያው እሱ በቶሎ ተፈጻሚ አልሆነም። ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተው በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉ። መማር ማለት ሁሉን አቀፍ የያዘ ነው። ኢኮኖሚውን፣ ፖለቲካውን ወየ ሁሉንም እድገት ምንጭ ነው ተብሎ ስለሚታሰብ አሁን የሞራልን ጥያቄ እየሆነ መጥቷል። አሁን መማር ማስተማሩ ክላስ ገብተን ስናስተምር እኛ እና ተማሪዎች ባለው ግንኙነት እራሱ ተማሪዎችን የሚጠይቁት ምንድን ነው? በቃ መማር ምንም እንዳልሆነ ይጠይቃሉ። ክላስ ውስጥ መማር ምንም ትርጉም እንደሌለው? ለምን ታስቸግሩን አላችሁ ነው የሚለው። እኛ ስንይዛቸው ጥራት ለማስጠበቅ ስኔት እና እኛን ስለማናደርገው ነገር ለምንድን ነው የሚታካብዱ? ግን አይነት ነገር ነው የሚሉት። ይህ የሚያሳየው የሞራል ውድቀት ድሽቀታችን ነው የሚያሳየው እና የእኛን ብዛኛውን የተያዘው ከሚኛ ከምናገኘው ገቢ ጋር ነው እና ይሄ ጥያቄው በጣም ትል በጣም ሰፊ ጥያቄ ነው። በማህበረሰቡ ጋር የሚያስጠይቅ ቤተሰብ ራሱ ይጠይቃል፣ ማህበረሰቡ ይጠይቃል። መምህር ነኝ ማለት አሁን እኛ መምህር ነኝ ብሎ መናገር እራሱ እስከምናፈር ድረስ ነው እንትን እና ይሄ ደግሞ ኤቨሪቲንግ ከእንትን ጋር ይገናኛል። ይሄ የሞራል ጥያቄ አውሮ የሚሆን ነው። አንድ ሰው አስፓየር የሚያደርገ የሚመኘውን ነገር ነው መሆን የሚፈልገው እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጄኔሬሽን እየተሻለ ነው የሚሄደው። ለስራ በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የማያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጠጣም ብለዋል። እና ይህኛው ደግሞ ቀስ ብሎ አንዱ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ እየገፋ እየገፋ በመሄዱ በተማረ ህል እና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት መንትኖች አሉ። ያንን መንግስት መስበር አልቻለም። በአዲስ አበባ ዩኒቨርሲቲ ከሀያ አምስት አመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ህይወት መምህር ተመራማሪ፣ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኤምሬትስ ሽብሩ ተድላ የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማሪያ የሚያገለግሉ ጽሁፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ። ለምሳሌ የራሴን በወስ በማገኘው ደመወዝ በሰርኬ ልጆቹ የግል ትምህርት ቤት አስተምሬ መኪና ገድቼ ብዙ ናቶንች የማስተናግድበት ገቢ ነበረ፣ በቂ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይታ ጊዜም ስናስተምር የምናገለግል የኢትዮጵያን ህዝብ ሀገር እንጠቅማለን ተብሎ ታስቦ ነው። ከውጭ ውጭ ሀገር አልቆይም ብለን ሁላችንም ወደ ሀገር ተመለስ አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር የሚያስበውም የተማረ ወገንን ብለው ያልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንዲሁም እንዲሁ መደበኛ አይነት አገልግሎት ስለሚያውል እንኳን የመኪና ቤንድን መግያ ሊሆን የሚበቃ አይደለም። እና ያን ጊዜ የነበረው መስተጋበር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን የሚመነጨው ማዋቅም የስልጣን መድረክ እንጂ የትምህርት ገበታ እየመስተላለሄደም እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ ደ ለመገመትም ያዳግታል። የከፍተኛ ትምህርት ተቋማት ምምራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር ዓብይ አህመድ ለሕዝብ ተወካዮች ምክር ቤት ሰኔ 7 2016 ዓ ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነአሴ 30 ቀን 2015 ዓ ም ከጠቅላይ ሚኒስትር ዓብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማኅበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውቶታቸውን መቀጠላቸውን ይናገራሉ። አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው። ድሮ ከሁለተኛ ደረጃ ነበር በአብዛኛው ሚስተዋሉ። አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። የዩኒቨርስቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስቴር በደንብ ነው የሚያውቀው። በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብረው ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ። የኢኮኖሚው እንትን የመጀመሪያ ነው። ምክንያቱም አንድ ሰው ሳይበላል ይመራምር ሳይበላል ያስተምር አይችልም። ይሄ መንግስትም ያውቀዋል። ማንም አካል ይህን ያውቀዋል። የእሱ እንዴት ይመለስ የሚለው ነው ትልቁ ችግር። የኢኮኖሚው ጥያቄው መመለስ እንዳለበት መንግስትም የሚያጠው አይመስለኝም። ግን የአቅም ጉዳይ የምናምን ሲሆን ከዛ ጋር ተያይዞ እንዴት ይመለስ የሚለው ነው። ከዛ የዘለለ ግን ከዛ አልፎ ግን ብዙ ጥናቶች መጠናት አለባቸው። ዩኒቨርሲቲ ውስጥ የሚያስተምሩ መምህራኖችን የእኛ ብቃትን መታየት አለበት። ግን ቀጥታ የሚታየው ግን ግልጽ የሆነው የሚታየው እኔ እንድመራመር እኔ እንድሰራ የመጀመሪያው ዳቦ መብላት አለብኝ። ይሄ ማንም ሰው በቃ ማንም ሰው ሳንትን ሳይለው የሚፈታ ነው። ከለመንታሪ ጀምሮ፣ ከሃይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር። ኢኮኖሚውም እንዳለ ሆኖ እንደ በትምህርት ፖሊሲዎች ችግር የመጣለ እኔ ዩኒቨርሲቲ ውስጥ ከገባሁ በአስራ ስምንት ዓመት ውስጥ ሜቢ አስር ጊዜ ወይም ዘጠኝ ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ተተገኘ ወዝ አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረው። ተጠንቶ ምን ተብሎ አይደለም። እሱ እሱ ረጅም ጊዜ የሚወስድ ነው ጥናት የሚያልኩ እሱን ተሱ ጋር ተገናኝቶ ነው። ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ። ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል። ይህን ደግሞ መስራት ይቻላል። መስራት የማይቻል ነገር የለም። ዋናው ግን ትኩረት ሰጥቶ መስራት ነው። በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል። እንግዲህ አሁን አሁን የምናነሳው ችግር የችግሮች አንዱ ክፍል ብቻ ነው እና በአጠቃላይ ችግሮቹን የሚያስተናግድ ከፍ ያለ መዋቅር ተዘጋጅቶ በዛ ደረጃ ላይ መተማመን እና መተሳሰብ እና መደማመጥ ከተጀመረ በኋላ አጠቃላይ ያሉ ችግሮች እየተቀረፉ በየመስመሩ የትምህርቱን በትምህርት የእውነት አስተዳደሩም ሀቀኛነቱም አገር ወዳድነቱም በተለያዩ ፈርጆች እየተስተናገዱ ሊሄዱ ይችላሉ የሚል ግምት አለኝ እና እንደው ምን አለ የተጀመረ ብለህ ብትጠይቀኝ አሁን ፕሮፌሰር መስናሪያ የሚመራው የውይይት መድረክ ያ እንደ ትልቅ ቀለል ያለ ሆኖ እና ተግባራዊ መሆን ከቻለና ስምምነት ላይ ከተደረሰበት ከእሱ ስር እየተፈለቀቁ እየተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል የሆነው የሚል እንግዲህ ግምት ነው ያለኝ። እንደ ሀገር ማሰቡም እንደ ሕዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብም እናስብ ከሆነ፣ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል የሆነ የሚል እምነት ነው። እንግዲህ ያለኝ በኢትዮጵያ በአሁኑ ወቅት አርባ ስድስት የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህም መካከል ስምንቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከ አርባ ዘጠኝ ሺህ በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። በ2015 የነበረው አጠቃላይ የተማሪዎች ቁጥርም ከ460 ሺህ በላይ ሲሆን ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃው አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰኗዳችን ነው እየተከታተላችሁ ያላችሁት። ቀደም ሲል ከከፍተኛ የትምህርት ተቋማት መምህራን ጋር በተያያዘ ያዘጋጀነውን ጥንቅር ነበር የሰማችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኒስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። እንዲሁም አት ቪ አማሪክ የፌስቡክ ሃሽታግ ቪ አማሪክ የኤክስ ወይም በቅድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችንም አጋሩን። ተከታዩ መሰናዶአችን ደግሞ በኢትዮጵያ የዲጂታል ፋይናንስና ግብይት ቴክኖሎጂ መስፋፋትን ይመለከታል። ባለፈው የመስተዋት ዝግጅታችን በኢትዮጵያ የዲጂታል ኢኮኖሚ ዙሪያ ዘገባ ወደ እናንተ አድርሰን ነበር። ዘገባውን ለማስታወስም በኢትዮጵያ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በአስሮ ወራቱ 67 ትሪሊዮን ብር በዲጂታል መልክ መተላለፉን ማስታወቃቸውንና በተለያዩ የዲጂታል መተግበሪያዎችም ወደ 56 ቢሊዮን ብር ጥቃቅን ብድር መሰጠቱን እንዲሁም 57 ቢሊዮን ብር በቁጠባ መልክ መግባቱን መግለጻቸውን አነስተን ነበር። የዓለም ባንክን ጨምሮ በዘርፍ ያሉ ዓለም አቀፍ የዲጂታል መረጃ ስርጭት ተቋማትም በኢትዮጵያ እየተመዘገበ ያለውን ፈጣን ለውጥ አድንቀዋል። ይሁን እንጂ የዲጂታል አካውንት ካላቸው ውስጥ ክፍያውን የሚጠቀሙት የአዳጊ ሀገሮች ኢኮኖሚ ካለበት የ57 ከመቶ አማካይ ህዝበታች 42 ከመቶ መሆናቸውንም አመልክተዋል። ደረጀ ደስታ በዚህ ዙሪያ የዘምዘም ባንክ የሰርቪስና የትራንስፎርሜሽን ዳይሬክተር አቶ ነጅብ አልዩ አህመድ፣ የወርካስ ማርኬቲንግ ድርጅት መስራችና ባለቤት ዘካሪ ሌን አነጋግሯል። እንዲሁም የዲጂታል ፋይናንሻል ቴክኖሎጂ ፌንቴክ ተቋም ድርጅት አሰልጣኝና አማካሪ አቶ በረከት ቦጋለና የመተግበሪያው ተጠቃሚ የሆኑትን የአዲስ አበባ ነዋሪ አቶ ሙባረክ አበበን ጭምር በማነጋገር ያጠናቀረውን ዘገባ ተከታዩ ክፍል ቀጥሎ ወደ እናንተ ይደርሳል። ስለ ዲጂታል ፋይናንስ ቴክኖሎጂ ሲወራ ገና ከአመለካከትና አጠቃቀሙ ጀምሮ ያለው ግንዛቤ አነስተኛ መሆኑን የዲጂታል ፋይናንሽል ቴክኖሎጂ ፊንቴክ ተቋም አማካሪ ድርጅት አሰልጣኝና አማካሪው አቶ በረከት ቦጋለ ይናገራሉ። የዲጂታል ሊትሬሲ የዲጂታል ፕላትፎርሙ ሊትሬሲ ገና ነው። አብዛኛው ዩ ኤስ ኤስ ዲ ይጠቀማል። ሞባይል መኒ ላይ ችግር ይኖራል። ሞባይል ባንኪንጉ ላይ የአንዱን ባንክ አገልግሎት የሚጠቀሙ የሌላ ባንክ ሲመጣ ደግሞ ትንሽ መደናገሩ እንትንነዋል። የሳይበር ሴኪሪቲ ኢሹም አለ። ሌላው ደግሞ የኢንተርኦፐራቢሊቲ ችግር አለ። አንዳንዴ መሀል ላይ ከለምሳሌ ከአንድ ባንክ የባንክ ስም መጥራትን ባያስፈልግም፣ ለምሳሌ እኔ ከዳሽን ባንክ ወደ ንግድ ባንክ፣ ከንግድ ባንክ ወደ አብሲኒያ፣ ከአብሲኒያ ወደ ሌሎች ባንኮች በምልክበት ሰዓት አንዳንዴ ምንድን ነው የላከው ገንዘብ አየር አየር ላይ ይቀራል። በዚህ ሰዓት ተጠያቂው ማለት ነው ኢቲስዊችን ኮንታክት ማድረግ ያለባቸው ዳሽንን ይሁን ንግድ ባንክን ይሁን ምንድነው ህብረተሰቡ በደንብ ስለማያቅ እንደዚህ አይነት ነው ነገሮች ላይ ትንሽ የኢንፎርሜሽን እጥረት አለ። ቶሎ ደግሞ የተጠቃሚውን ፍላጎት እና ደግሞ እስፔሻሊ ከስተመር ፕሮቴክሽን ላይ ይሄ ነገር በሚከሰትበት ሰዓት ኮምፕሌን ማድረግ ያለበት ወዴት ነው ማንን ነው መጠየቅ ያለበት የሚለው ላይ በጣም ህብረተሰቡ በደንብ ስለማያውቅ፣ አንዳንድ ሰው ምንም ገንዘቡ ራሱ ያልተመለሰለትም ሰው ሊኖር ይችላል እና በዚህ ሰዓት ምንድነው ኢትዮ ስዊች እነዚህ ግል ባንኮች፣ መንግስት ባንኮች ትንሽ የአዌርነስ ችግር ስለሚኖር እዚህ ላይ መግለጫ ቢሰጡ አንዳንዴ አዌርነስ ቢፈጥሩ ጥሩ ነው ላለው የዲጂታል ፋይናንስ መተግበሪያዎቹ ተጠቃሚ መሆናቸውን የሚናገሩት የአዲስ አበባ ነዋሪ አቶ ሙባረክ አበበ በተለይ ከአዲስ አበባ ወጣ ባሉ አካባቢዎች ከፍተኛ የኔትወርክ ችግር መኖሩን ይገልጻሉ። ሙሉ በሙሉ በሚባል ደረጃ ያው ሁሉንም ነገር ይቀርፋል ማለት አይደለም። አሁን እንደኛ ሀገር ዲጂታል ለምን ከመቀላቀል አንጻር አሁን ላይ ገና እየመጣ ያለንበት ሂደት ነው ያለው። because you can play የኔትወርክ ችግሮች ይፈጠራሉ። የሆነ ቦታ ላይ የሆነ የሆነ ገንዘብ ስትልክ አሊያም የሆነ እንትን ፍቃድ ስትገዛ ኔትወርክ የሚቋረጥበት ኔትወርኮች የሚያስቸግሩበት ሂደት አለ። ወደ ታች በምትወርድበት ከአዲስ አበባም ወደ ታች በምትሄድበት ጊዜ አሁን ለምሳሌ የሆነ ጫካ ውስጥ እንትኖች ይኖራሉ። እነዚህ ነዳጅ ለመሙላት ቴሌ ብር ነው የሚባል ኢትዮጵያ የብር ማስተላለፊያ እና ዲጂታል ማኔትራ ትራንስፈር የምንጠቀመው ለነዳጅ ማለት ነው። ያ እዛ አካባቢ ስትሄድ ጫካ ውስጥ ያሉ ማደያዎች ሰዎች ጋር ስትሄድ ኔትወርክ ሙሉ በሙሉ ይጠፋል። ከዚህ ጋር ተያይዞ ከቴሌ ብር ውጪ ገንዘብ ይዛት ዞርም እዛ አካባቢ ላይ ገንዘብ ላታገኝ ትችላለህ። ከዚህ ጋር ተያይዞ ኔትወርኮች ይጠፉና እንትን እንዳታደርግ ያደርገዋል። ሶ እነዚህ ነገሮች ቢቀረፉ ሞር እንደ ሀገርም ቴክኖሎጂን ከማስፋት አንጻር ቴክኖሎጂን ሙሉ ህብረተሰቡም ህዝቡም ተጠቅሞ ያለውን ነገር ከማድረግ አንጻር ትልቅ ድርሻ ይወጣል። ከዚህ ጋር ተያይዞ ኔትወርክ ችግሮች ቢቀረፉ የሚል ነው። የዲጂታል ፋይናንስ ስርዓቱንም ሆነ መተግበሪያዎቹን ደህንነት ወይም ሳይበር ሴኪዩሪቲ በመጠበቅ ረገድ መሰራት ያለባቸው በርካታ ነገሮች መኖራቸውን አቶ በረከት ተናግረዋል። የሰለጠነ ቴክኖሎጂ ባሉባቸው አገሮችም ሊኖሩ የሚችሉ እነዚህ ችግሮች እንዳሉ ሆነው ለዲጂታል ስርዓቱ ግብአት በመሆን የመሰረተ ልማት ችግር ላይ መንግስትም ሆነ እንደ ባንክ ያሉ የፋይናንስ ተቋማት ትኩረት ማድረግ እንዳለባቸው በረከት ይናገራሉ። ምንድን ነው ያለን? የእነዚህ መሰረተ ልማቶች ለምሳሌ ቴሌኮም ላይ ያለ ኢትዮ ቴሌኮም ላይ ያለ ቴሌ ላይ ያለ የመሰረተ ልማት ወይም ሌሎች መንግስት ማቅረብ ያለባቸው አንዳንድ የመሰረተ ልማት ውስንነት ስላለ የመብራት የኢንተርኔት ለምሳሌ ያክል ለማስፋፋት ሲባል ወደ ገጠር አካባቢ በደንብ አሉ የፋይናንሻል ኦር ዲጂታል የኢንኩሉዥንን ለማምጣት በሰፊው ትንሽ ከሀገሪቷም ገና እየሰራችም ስለሆነ የመሰረተ ልማት ውስንነት ስላለ አንዳንዴ ያው እንደ ቻሌንጅ እናየዋለን። ሌላኛው በሀገሪቷ ውስጥ ያለ የዲጂታል ሊትሬሲ ነው። ዲጂታል ሊትረሲ ስንል እኔ ያው እንደ ካለኝ ኤክስፔሪየንስ አንጻር የተማረም ሰው የተማረም ሰው ኢቨን የባንክ ሠራተኛ ሆኖ እስከ ቅርብ ጊዜ ሞባይል መኒ ተጠቀምም ይላል። እሱ ግን አይጠቀምም ነበር። ይህን በማየት ደግሞ ሌላውም ደግሞ የዲጂታል ፕላትፎርምን በተመለከተ አዌርነስ የሌለው እውቀቱ የሌለ ሰው ኮምፕሊትሊ የማይጠቀምበትን ነገር ይኖራል እና በአጠቃላይ ይሄ የዲጂታል እውቀት የዲጂታል ስርዓትን በተመለከተ አጠቃቀምን በተመለከተ የማወቁ ሁኔታ ትንሽ ነው። እስፔሻሊ ደግሞ በምንድን ነው የት ነው ይሄ ወደ ገጠር አካባቢ ወደ ክፍለ ሀገር አካባቢ የክህሎት ማነስ ስላለ በዚህ ሰዓት አገልግሎት ሰጪውም አገልግሎት ተጠቀሚውም ይህን አገልግሎት የማግኘት እንትኑ የተወሰነ ነው የሚሆነው። ሌላው የመንግስት እነዚህ የሕግ እነዚህ መመሪያን በተመለከተ ሲባል ያው ገና የተለያዩ መመሪያዎች በተለያየ ጊዜ ገና እየወጡ ነው ያሉት ደንበኛን የሚጠብቁ ከስተመር ኮንስትሮክሽን በተመለከተ ያቀፈ መመሪያዎችን በተመለከተ ገናም እየወጡ እየተስተካከሉም ስላሉ በሂደት ላይ ስላሉ እኒ እኒ እነኚህ ነገሮች እንትን ናቸው፣ አንድ ቻሌንጅ የምናያቸው ናቸው። ከአውሮፓ ወደ ኢትዮጵያ ተመልሰው መኖር የጀመሩ መሆኑን የገለጹልን የወርክ አስ ማርኬቲንግ ድርጅት መስራችና ባለቤት ዘካሪያ አሊ ሁሉ ነገር በጣም አንጻራዊ መሆኑን በመግለጽ የኢትዮጵያ ኢንተርኔት መሰረተ ልማት መሻሻሉን ይገልጻሉ። ይሁን እንጂ ስልሳ ሚሊየን ይደርሳል ካሉት የሞባይል ተጠቃሚው ቴክኖሎጂውን የሚጠቀመው እጅግ አነስተኛ መሆኑን እንደሚከተለው ያብራራሉ ያው ሁሉም ነገር ሬላቲቭ ነው እ የአውሮፓ እንደኖረ ሰው የኢንተርኔት ስፒዱ ኢንፍራስትራክቸሩ፣ አሁን ለምሳሌ አብዛኛው ሰርቪስ ፕሮቫይደር ካፌ በለው፣ ሬስቶራንት በለው፣ ሆቴል ሞባይል ትራንስፈር፣ የዲጂታል ትራንስፈር ይቀበላሉ። የኔትወርኩ እንትን ያው ሰዓት አለው አንዳንዴ ፒክ በሚሆንበት ሰዓት ስለ የሚሆን ነገር አለ እንጂ አለምንም ችግር ለምሳሌ እነ ሲቪ እና ቴሌብር ብርን ለማስተላለፍ፣ ፔይመንትን ለመክፈል እኮ ሁነኛ አስተዋጽኦ ይጫወታሉ። እና ከዛ አንጻር በጣም መሰረተ ልማቱ ያው በአንጻራዊነት መሆንም ገባውን ነው ባልልም ግን ከዚህ በፊት ከነበረው በጣም ጥሩ እና ቀላጠፈ አገልግሎት ማግኘት ይቻላል። ዳውን የሚሆንበት ጊዜ እንዳለ ሆኖ ማለት ነው። ቢሻሻል ብለው የሚሉት ነገር ምን አለ? አገልግሎቱ ላይ እነዚህ እነዚህ ነገሮች ቢሻሻሉ ደግሞ የበለጠ ሊሆን ይችላል፣ ወይም እነዚህ ባለመሻሻላቸው ይሄ ቀርቷል የሚሉት ነገር አለ? አዎ በጣም አለ። አሁን ለምሳሌ አብዛኛው ሰው፣ ሁሉም ባይባልም፣ ወደ ከስልሳ ሚሊዮን ሰው በላይ የስማርት ፎን ተጠቃሚ ነው እና ይህንን ነገር ለምንፈልገው የኢኮኖሚያዊ ማህበራዊ፣ ወይም የመንግስት አገልግሎቶች ሰው ገዝቶ በኪሱ የያዘውን ስማርትፎን መጠቀም አልቻልንም ብዬ አስባለሁ። ያንን ለመቅረፍ ደግሞ ከፍተኛ አሁን ከቢዝነስ አንፃር እነ ራይድ የሚባሉ የትራንስፖርት የራይድ ሼሪንግ ሰርቪስ ወይም ኢ ራይድ ሄሊንግ ሰርቪስ አቅራቢዎች ትልቅ የሆነ መነቃነቅ ኢኮኖሚ ላይ ትልቅ ኢምፓክት ማምጣት ይችላል። አሁን ብዙ የፊንቴክ ድርጅቶች አሉ። ይሄ ከውጭም ሀገር ውስጥም፣ ከቢዝነስ ወደ ቢዝነስ፣ ከቢዝነስ ወደ ካስተመር፣ ከካስተመር ወደ ቢዝነስ ገንዘብ ለማስተላለፍ ተቋቁመው ጥሩ ሰክሰስ አመጡ። ግን በዛ ልክ አሁን ሞባይል እንትን ስማርትፎን ባለው ልክ ተጠቃሚ ያን ያህል አድጓል ብዬ አላስብም። ይሄን ለማድረግ ደግሞ ከፍተኛ የሆነ የፐብሊክ አዌርነስ ካምፔን መሰራት አለበት ብዬ አስባለሁ። እሱ ላይ ተሰርቷል ብዬ አላስብም የኅብረተሰቡ ለዚህ ለዲጂታል ሶሉሽን ዲጂታል ሰርቪስስ ያለው መገንዘብ ጥርጣሬውን የመቅረብ ስንትን አልተሰራበት እና እያንዳንዱ ሰው ያለውን ስልክ ለኮኔክቲቪቲም፣ ለቢዝነስም፣ ለሴኪዩሪቲም ለተለያዩ አገልግሎቶች መንግስት ይህን ነገር አሳልጦ መጠቀም ቢችል ጥሩ ነው። ፕራይቬት ቢዝነሶችም ይህንን እንደ አሴት አይተውት እዛ ላይ ካፒታላይዝ አድርገው ቢዝነሳቸውን ቢመሰርቱ ጥሩ ነው ብዬ አስባለሁ እና አዌርነስ ላይ አልተሰራም ብዬ አስባለሁ እና ይሄ ቢቀየር ኅብረተሰቡ ስልኩ ኑሮውን መቀየር የሚችል ስልኩ ኑሮውን ማቅለል የሚችል ስልኩ ደህንነቱ ማስጠበቂያ መሳሪያ ሊሆን እንደሚችል ቢገነዘብ የበለጠ ጥሩ መገልገያ ይሆናል። ለአልባሌ ነገሮች ነው ሰው ማለት ያው፣ መዝናናት ጥሩ ነው ግን አብዛኛው ሰው ለኢንተርቴንመንት ነው ስልኩ የሚጠቀመው። ፋይዳ ላለው ነገር እንዴት መጠቀም እንደሚቻል ማስተማር ቢቻል ጥሩ ነው ብዬ አስባለሁ። የዘምዘም ባንክ የሰርቪስና የትራንስፎርሜሽን ዲሬክተር አቶ ነጂብ አልዩ አህመድ የዲጂታል ሽግግሩ በአንድ ጊዜ የሚፈጸም ሳይሆን ጊዜ የሚወስድና የራሱ ሂደት እንዳለው በመግለጽ ይከራከራሉ። ይሄ ደግሞ እኛም ማኑዋል አሰራሮች በአንድ ጊዜ ትራንዚሽን ስትራቴጂ የሚባል ነገር አለ። ከተለመደው አሰራር ቀስ እያልክ ነው የምትላቀቀው እንጂ በአንዴ አታቋርጥም። ያ ደግሞ ትራንዚሽን ስትራቴጂ ያስፈልጋል። ከዛ ወደዚህ ለመምጣት እስካሁን የነዳጅ መኪናዎች ኤሌክትሪክ መኪና ስመጣ በአንዴ የነዳጅ መኪና ማቆም ትክክለኛ የትራንዚሽን ስትራቴጂ አይደለም። አዳዮች አሉ፣ መኪኖች አሉ፣ በዛ ሲስተም የሚንቀሳቀሱ ማዕት የኢኮኖሚ እንትኖች አሉ። እሱን ኢምፓክት እንዳያደረግ ነው ጊዜ የምታረምበት ሴሚስ እኛም ከማኑዋል ባንኪንግ ወደ ዲጂታል ባንኪንግ የምናመጣበትን ሽግግር ስትራቴጂካሊ መምራት ይጠይቃል። እንሄዳለን፣ ግን ዋና ፎከስ ወደ ዲጂታል ዓለም የሚደረገውን ዝግጅት ነው። ብዙ ጊዜ ፎከስ የምናደርገው ከገንዘብ ጋር በተያያዘ ነገር ነው። በፋይናንስ ዙሪያ ነው የምናወራው። ዲጂታልን ስናወራ እና አንደኛ አዲስ ከመሆኑ አንፃር ሁለተኛ ደግሞ እምነት ማሳደር ነገር ምን ያህል መሰረተ ልማቱ ምን ያህል አግዟችኋል? ሰው ተማምኖ እንዲሰጥ ምን ያህልስ የተጠበቀ ነው ደህንነቱ? እንግዲህ ያው ዘምዘም አዲስ ከነባር ባንኮች አንጻር ስታይ አዲስ ይባል እንጂ በባንኪንግ ደረጃ በኢትዮጵያ ውስጥ መጀመሪያ የሸሪያ ኮምፕሊያንት ወይም ደግሞ የሸሪያን የተከተለ የባንክ አሰራሪ ኢንቨንት ያደረገ ክሬት ያደረገ ባንክ መሆኑ ይታወቃል። ከዚህ ጋር ተያይዞ ጥሩ ጊዜ የተፈጠረ ባንክ ነው። ምክንያቱም በዲጂታል ዓለም በዲጂታላይዜሽን በተቀየረችበት ጊዜ የተፈጠረ ባንክ መሆኑ ከብዙ ቴክኖሎጂ ልምድ እየወሰደ ብዙ ቴክኖሎጂ አዶፕት አድርጎ የመሄድ እድል ውስጥ የተፈጠረ ባንክ ነው ማለት ነው። ለእኛ እንደ ዘምዘም ባንክ ያሉ ባንኮች፣ ኢስላሚክ ባንኮች ሸሪያ ኮምፕሊየንት የሆነ ዲጂታል ደግሞ አት ዘ ሴም ታይም የመሆን እድሉ ሰፊ ነው። አሁንም ያለንበት ሲትዌሽን ያ ነው። ዲጂታላይዜሽን ውስጥ ሊቨሬጂንግ ፕላትፎርማይዜሽን የሚባል አሰራር አለ። ቴክኖሎጂውን ወይ ትገዛለ፣ ወይ ቴክኖሎጂ ካላቸው ድርጅቶች ጋር ፕላትፎርማይዜሽን አግሪ አርገህ ትሰራለ ማለት ነው። ቦዝ ወይ በዲጂታል አለም ተቀየኑ ባንኮች የሚከተሉ ስትራቴጂ ሁለቱንም ነው። ወይ ትገዛለ ቴክኖሎጂውን ደግሞ መግዛት ካልቻ ይዞ የቀረቡ ሰዎች ጋር ተራለ። በዚህ ሁኔታ ዘምዘም ጥሩ ጉዞ ላይ ነው ያለው። የራሱ ቴክኖሎጂ ያለው ኮር ባንኪንግ ሲስተም እና ሌሎች ኢን ሀውስ ዲቨሎፕ ያደረጋቸው ቴክኖሎጂዎች አሉ። ከዛ ባለፈ ደግሞ ከማአደ ትልልቅ ቴክኖሎጂ ካላቸው ኢንተርናሽናል እና ሎካል ሰፕላየሮች ጋር ፕላትፎርም እየፈጠረ እየሰራ ይገኛል ማለት ነው። በጣም ተጠቃሚ የሚያደርገን ሲቹዌሽን ውስጥ ነው የተፈጠረው ባንኩና ተጠቃሚዎችን ለማለት ይችላል። መረጃዎች በኢትዮጵያ የዲጂታል ፋይናንስ ቴክኖሎጂን የሚጠቀሙ ሰዎች ቁጥር አነስተኛ መሆናቸውን ቢገልጹም አቶ ነጂብ ግን በዚህ አይስማሙም። በተለይ ወደ ባንክ የሚመጡ ሰዎች በአንድም ሆነ በሌላ መንገድ ቴክኖሎጂውን መጠቀማቸው አይቀርም ሲሉ ይከራከራሉ። እንግዲህ ያው አክሰስ ፋይናንሻል ኢንክሉዥን አግብ ፋይናንሻል አክሰስ ብዙ ነገር አለ እና ከዛ አንጻር አኩሬት ዳታ ቁጭ ብሎ ማውጣት፣ በየሰዓቱ በሞባይል ባንኪንግ የሚጠቀመው ቁጥር እየጨመረ እንደ ደንበኛ ስፋት ደግሞ አንዳንዱ ድሮ አካውንት የከፈቱ ከሆኑ ሞባይላቸውን ስማርትፎን የማይጠቀሙ አሉ። በዩስኤስዲ የሚጠቀሙ ዝም ብሎ ስማርትፎን ያልሆኑ ሰዎች ያንን የሚይዙ ሰዎችን ቁጥር ለይተው ማወቅ ያስፈልጋል። አኩሬት ነው ባለልህም ግን አብዛኛው ከስተመር ሜጀር የሚባለው ካታጎሪ ኦፍ ከስተመር ዲጂታል ባንኪንግ የሚጠቀም ነው ማለት ይቻላል። ዋን ወይ ኦር አናዘር የዲጂታል ቻናሎች ብዙ ስለሆኑ ከዛ ቻላን ውስጥ ወይ አንዱን እየተጠቀመ ነው ከአምስቱ ለምሳሌ ወይ ከአምስቱ ሁለቱን የሚጠቀም ሊሆን ይችላል አንድ ሰው ወይ አምስቱንም በአንድ ጊዜ የሚጠቀም ሊሆን ይችላል። ግን ዲጂታል ያልነካካው ነገር በዚህ ዘመን የለም። ባንክ ውስጥ በአብዛኛው ስናይ ማለት ባንክ አካውንት ራሱ አሁን ዲጂታል ነው። የባንክ አካውንት የምንለው ቁጥር ራሱ ኮምፒውተር ላይ የተመዘገበ ዲጂታል ፊገር ነው። እንደ ድሮ ፓስቡክ ላይ በስክሪፕቶ ተጽፈው አይሰጠህም። ስቶርድ የሆነ ስለ አንተ ማንነት፣ ስለ አንተ ፍርማ ስቶርድ ሆኖ ቁጭ ብሏል። ይሄ ራሱ ሳምሃው ዲጂታላይዝድ የሆነ የባንክ ሲስተም ኢትዮጵያ ውስጥ ከአስር ዓመት በፊት ጀምሮ መንግስት ያስቀመጠው ዳይሬክሽንም ነው። ይሄ ኮር ባንኪንግ ሲስተም ግዙ ብሎ ሁሉም ባንክ በኮር ባንኪንግ ሲስተም ነው የሚሰራው። ያ ማለት ማኑዋል ስራ ኦልሞስት መጠኑ ይለያይ እንጂ አሁን ላይ አካውንት የከፈቱ ሰዎች ሁሉም የዲጂታል ትሩፋትን የቀመሱ ናቸው ማለት ሰዎች ሰዎች ከዘራፊዎችና ነጣቂዎች ጭምር ከሚያጋልጣቸው ጥሬ ገንዘብ የሚገላገሉበትን ቴክኖሎጂን በተሻለ መንገድ እንዲጠቀሙ የስልኮቹ ወይም የመሳሪያዎቹ ዲቫይሶች አቅርቦት እጥረት መኖሩን አቶ ዘካሪያ ይገልጻሉ። ሌላኛው እነዚህ ዲቫይሶችን ከማጥፋት አንጻር ነው። አሁን እኛ ጋር በምትመጣበት ጊዜ ዲቫይሶች በጣም ውድ ናቸው፣ እና ከዛ ጋር ተያይዞ ስልክ ሊሰበር ይችላል። በአጭር ጊዜ መግዛት ሊከብድ ይችላል፣ እንደ ሀገር ማለት ነው። እና ከዚህ ጋር ተያይዞ ያሉት የዲቫይስ አቅርቦት ጋር ተያይዞ ያሉት ነገሮች በረፉ ሞር የተሻለ የቴክኖሎጂ ህብረተሰቡም ሙሉ በሙሉ ቴክኖሎጂ በመጠቀም ከዝርፊያ ከተለያዩ ነገሮች እነዚህ ትሬ ገንዘብ ይዞ ዙረው ሊዘረፍ ይችላሉ ነጣቂዎች አሉ። ከነዛ ጋር ተያይዞ የሚፈጠሩ ችግሮችን ይቀርፋሉ ብዬ ሙሉ የራቸው ሙሉ እምነት አለኝ። የዲጂታል ፋይናንስ ቴክኖሎጂ ሲባል ለገንዘብ ዝውውር ብቻ የሚውል አገልግሎት የሚሰጥ ሳይሆን ዘርፈ ብዙ ጥቅሞች አሉት የሚሉት አቶ በረከት የአገልግሎት ሰጪ ተቋማትን አስተዋጽኦ በመጥቀስ እንደሚከተለው ያብራራሉ። ዲጂታል ሰርቪስ ፕሮቫይደሮች እነዚህ በዲጂታል ገንዘብ ክፍያን አገልግሎት የሚሰጡ ተቋማት ምንድን ነው ሚናቸው? የሚጫወቱት ሚና ምንድን ነው? ቃልን አንደኛ ክፍያ ነው ወይም አገልግሎት መስጠትን ብቻም ሳይሆን አንደኛ እነዚህ ፕላትፎርሞች በመኖራቸው ኢትዮጵያ በፊት ከነበረው የኮንቬንሽናል የገንዘብ ክፍያ ወይም የገንዘብ መቀበል ስርዓት በፊት ከነበረው አሁን አክሰሱ የገንዘብ አክሰስ ጨምሯል። ማንም ሰው አሁን ሞባይል ያለው ትንሽ ሞባይል ያለው ትላልቅ አፕሊኬሽኖችን የምንጠቀምበት ሞባይል ያለው ሰው በቃ ገንዘብ ማግኘት ይችላል። ስለዚህ አክሰስ ጨምሯል። ሌላኛው የወጪ ቆጣቢነት ነው። ለምሳሌ ይሄ ኮስት ኢፊሸንሲውን ብናይ በፊት ኮንቬንሽናል ከሆነ ሲስተም፣ አሁን ወጪ ቆጣቢ በሆነ መንገድ ሰዓትም ቆጥበን ክፍያም ገንዘብም ብዙ ሳናወጣ ትራንስፖርት ወጪ ሳናወጣ በቀላሉ ገንዘብ የምንከፍልበት ገንዘብ ትራንስፈር የሚደረግበት ሂደትም ስላለ፣ ስለዚህ እነዚህ ተቋማት እነዚህ አገልግሎት የሚሰጡ አካላት በመኖራቸው ኮስት ኢፊሽንሲ መጠል ማለት ነው። ሌላኛው ኮንቪኒየንስ እና ኮንቪኒየንት እና ሌላው ስፒድም ስናይ ፍጥነትም። ሌላ ደግሞ ክፍያ ንቀፋል ነዛ እንቀዳለን ወዲያ ኮፍለሜ የመብራት ክፍያ ካለ የመብራት ክፍያ ለመክፈል ድሮ በጣም የሚቸገር ነበረ። ካፍቴሪያ ላይ በምንጠቀምበት ሰዓት ክፍያ ለመክፈል በጣም ያስቸገር ነበረ። ነገር ግን አሁን በፍጥነት ክፍያዎችን የምንከፍልበት ሂደት አለ። የዲጂታል ፋይናንስ አገልግሎት ቴክኖሎጂ ወደ ወደት እያመራ ነው? ባንኮች ሰዎችን የግድ የዲጂታል ቴክኖሎጂውን እንዲጠቀሙ ማስገደድ ጀምረው ይሆን? ራሳቸውን እንጂ ድርጅታቸውን ወክለው ያልተናገሩ መሆኑን እንዲታወቅላቸው ያስታወሱት አቶ ነጂብ የማይቀር መሆኑን ይናገራሉ። እንግዲህ ያው አንዳንድ ነገሮች ላይ ግዴታ ነው ዲጂታል ዳታ መጠቀም፣ ዲጂታል ባንኪንግ መጠቀም ግዴታ የምናደርግባቸው ከስተምሮች አሉ። ግዴታ ያንን ነገር ካልተጠቀሙ የእኛን አገልግሎት የማያገኙ ከስተምሮች አሉ። ለምሳሌ ዘምዘም ባንክ ዲጂታል ፋይናንስ ይሰጣል ስንል የዲጂታል የብድር አገልግሎት ማለት ነው። ስለዚህ የሰው የግድ ስማርትፎን ኖሮ ይገባል። አንድ ስማርትፎን ካለው ደግሞ እዛ ላይ ያሉትን አፕሊኬሽኖች ዳውንሎድ አድርጎ ሪጅስተር አድርጎ መጠቀም አለበት። አስገዳጅ ነው ማለት ነው። ፕሮዳክቱ ራሱ የባንክ ሰርቪሱ ራሱ አስገዳጅ የሚሆኑበት ሁኔታ አለ። ኖርማል የቤታ ሲዞ የንግድ ብድር ደግሞ ካርታና ፕላና ሲዞ የሚጠበቅበትን እንትን አድርጎ አይነት ብድር የሚፈልግ ከሆነ ፋይናንስ የሚፈልግ ከሆነ ደግሞ ግዴታ የስማርትፎን ተጠቃሚና የዛ አፕሊኬሽን ዳውንሎድ ማድረግ ሳይጠበቅበት በተለምዶ ብራንች ላይ ሄዶ የባንክ ቅርንጫፍ ላይ ሄዶ ፊዚካሊ እየተገኘ ፊዚካሊ ዶኩመንት እያቀረበ የሚገደድበት ሁኔታ አለ። ምንም ዲጂታል ነገር ሳያስገድደው የተለመደውን የባንክ አሰራር የሚጠቀሙ ሰዎችም እስካሁንም አልጠፉ። መንግስት የዲጂታል ቴክኖሎጂ ስትራቴጂና ሽግግርን አስመልክቶ ያስመዘገባቸው ለውጦች ፈጣንና በርካታ መሆናቸውን ቢነገርም በተመሳሳይ የኢኮኖሚ ደረጃ ላይ ካሉ አዳጊ አገሮች አንጻር አሁንም ገና ብዙ የሚቀረው መሆኑን ያነጋገርናቸው ባለሙያዎች ተናግረዋል። እንደ ኬንያ ከመሳሰሉ አጎራባች አገሮች አንጻር ሲታይ የታየው ዝቅተኛ የዲጂታል ገንዘብ ዝውውር በመሰረተ ልማቶችና የቴክኖሎጂው መሳሪያዎች ወይም አቅርቦት በመታገዝ መሻሻል እንደሚኖርበት ያነጋገርናቸው ያላቸው ተጠቃሚዎችና ባለሙያዎች መክረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በኢትዮጵያ የዲጂታል ፋይናንስና ግብይት ቴክኖሎጂ መስፋፋትን የሚዳስሰውን ዘገባን የተከታተል ነው። አድማጮቻችን የተለያዩ ማኅበራዊና ኢኮኖሚያዊ ጉዳዮችን የዳሰስንበት የምሽቱ መስተዋት መሰናዷችን ይህን ይመስል ነበር። ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስተዋት መሰናዷችን በዚሁ ይጠናቀቃል። እያስተናግድኳችሁ ኳችሁ አበራቹ አመሸው ታስማማየ ነው ነበርኩ በእኛ በኩል በዚሁ አስቀድመን ተሰናበት መልካም ምሽት ይሁንላችሁ።